አድማጮች ቀጥሎ በሚቀርበው የዜና መጽሄት ክፍለ ጊዜ አራት ርዕሰ ጉዳዮች ይኖሩናል። እነሱም በአንዋር መስጊድ ላይ የተጣለው ቦምብ፣ ጀርመንና የአፍሪቃ ህብረት ድጋፏ፣ የፓሪሱ ታሪካዊ የአየር ንብረት ለውጥ ስምምነትና የዓለም እርቅና ሰላም ግብረሰናይ ድርጅት ጠቅላላ ጉባኤ የሚሉ ናቸው። አዲስ አበባ በሚገኘው በታላቁ አንዋር መስጊድ ላይ ባለፈው አርብ የቦምብ ጥቃት መጣሉን የኢትዮጵያ እስልምና ጉዳዮች ጠቅላይ ጉባኤ አጥብቆ አወገዘ። የጠቅላይ ጉባኤው ፕሬዚደንት ሀጂ መሐመድ አሚን ጀማል እንዳሉት አደጋው የእስልምናን አስተምሮ የሚጻረርና የሰብዊ ድርጊት ነው። ባለፈው አርብ ሳምንታዊው የጁማ ሶላት ከተሰገደ በኋላ በአንዋር መስጊድ ቅጥር ግቢ ተሰባስበው መውሊድን በሚያከብሩ ምዕመናን መሀል የተወረወረው ቦምብ 19 ሰዎችን ማቁሰሉ ተገልጿል። ነጋሽ መሐመድ ሀጂ መሐመድ አሚን ጀማልን በስልክ አነጋግሮ ነበር። አንዋር መስጊድ ቅጥር ግቢና አካባቢው የሙስሊም ምዕመን ደም ሲፈስ የአርቡ በእርግጥ አዲስ አይደለም። ግን ዱላ፣ ካራ፣ ምናልባት ጥይት እንደሆን እንጂ ፈንጂ ብዙም አይታወቅም። አርብ በግልጽ ታወቀ። አደጋው እንደተሰማ በተለይ በማኅበራዊ መገናኛ ዘዴዎች የተሰራጩ መልእክቶች ፍንዳታው የኤሌክትሪክ ማስተላለፊያ ገመድ ወይም መስመሮች ግጭት የፈጠረው ነው ብለው ነበረ። ሌሎች ደግሞ የተለመደው ጥይት ወይም ተኩስ። የኢትዮጵያ የእስልምና ጉዳዮች ጠቅላይ ጉባኤ ፕሬዚደንት ሐጂ መሐመድ አሚን ጀማል እንዳረጋገጡት ግን ሁለቱም አይደሉም። ቦምብ ምናልባት የእጅ ቦምብ እንጂ አሁን የገባው ረቢዓል አወል ወር ነቢያችን የተወለዱበት አለህ ሰላት ወሰላም ወር ስለሆነ ያንን ለማድመቅ ሲባል ብዙ ወጣቶች አንድ ቦታ፣ አንድ ስፍራ ላይ በረንዳው አካባቢ ማለት ነው ቁሞ ነቢዩን ሲያወድሱ ነበረ። በመላው ዓለም ላይ ላለው ሙስሊም የነቢዩ መወለድ ምን አይነት ጥቅም እንዳስገኝ የሚያወሳ መንዙማ በመቅራት ላይ ነበሩና እዛ ላይ የተወረወረ ቦምብ ነበረ። የቦምቡ ብዛት ወይም የፍንዳታው መጠን በውል አልታወቀም። የተወረወረም የተቀበረም ወይም የተጣለበት ስልትም እንዲሁም ያደረሰው ጉዳት ግን አስራ ዘጠኝ ሰዎች በጣም በቀለል ያለ ቁስለት ደርሶባቸዋል። አምስት ሰዎች ግን በከባድ ሁኔታ ቆስሎ አሁንም ሆስፒታል በሕክምና ላይ ይገኛሉ። አደጋውን የጣለው ወገን ማንነት እስካሁን አልተነገረም። ሰባት ተጠርጣሪዎች ስለመያዝ አለመያዛቸውም የታወቀ ነገር የለም። የሚታወቀው ፖሊስ ጉዳዩን እያጣራሁ ነው ማለቱ ብቻ ነው። አደጋውን ማንም አደረሰው ማን ሐጂ መሐመድ አሚን ጀማል እንደሚሉት የዋህ ምእመንን በጅምላ መግደል፣ ማቁሰል፣ ማሸበር ወይም ለመግደል ማቁሰል መሞከር የእስልምና አስተምህሮትን የሚጻረር ሰብአዊ ድርጊት ነው ውጉዝ ጭምር። በእውነቱ ከሆነ ይህንን ፖሊስ አጣርተው እስካሁን ድረስ ይፋ ያላደረገ ቢሆንም በጣም መንግስት ትኩረት ሰጥቶበት እየተከታተለ መሆኑ መረጃ ይደርሰናል። የመጨረሻ ውጤቱ አልደረሰንም ግን እንደው ስናየውም ጸረ ሰላም ኃይሎች እምነትን ሽፋን እያደረጉ እንዲህ አይነት ሰብአዊነት የጎደለው በጣም የዋህ የሆነ ለሰላት መስጊድ የገባ ምንም የማያውቅ ከፖለቲካ ጋር ከሌላም ሌላም ነገር ጋር ምንም ግንኙነት የሌለው ህዝብን በጅምላ ለመፍተት የሚደረግ በጣም አሳዛኝ እንቅስቃሴ ነው። ፍንዳታው ሙስሊሙን ማህበረሰብ ማስደንገጥ ማሳሰቡ አልቀረም። ታላቁን አንዋር መስጊድ ለሚያዘወትሩ ምዕመናን ደግሞ ድንጋጤው እጅግ ከፍ ያለ ነው። ይሁንና ሀጅ መሐመድ አሚን ጀማል እንደሚሉት የመስጊዱም ሆነ መስጊዱን የሚያዘወትረው ምዕመን እንቅስቃሴ ከወትሮው ብዙም አልታጎለም። የአደጋው ሰለባ የነበሩ ምዕመናን ጎብኝተንም አነጋግረናል። ጁማአ ቀን ራቅ ካለ ቦታም ስለሚመጡ የዛን ቀን ህዝቡ በጣም ይበዛል። ከሌላው ከወትሮው አሁን ከዛ ወዲህ ቅዳሜም፣ ሁድም ሰሞኑን ያለው ሁኔታ ከወትሮው የተለየ በጣም የቀነሰ ነገር የለም። ህዝቡ አሁንም ዱዓ እያደረገ ይሄንን ፈጻሚዎችን አላህ ሳዲሓ እንዲያደርግ ዱዓ እያደረገ ያው ጸሎቱ፣ ኢባዳው ቀጥለዋል። ኢትዮጵያውያን ሙስሊሞች በእስልምና ስም የዋሃን ህይወትን ለማጥፋት ከሚንቀሳቀሱ ኃይላት እንዲጠነቀቁ የእስልምናና የነቢዩ መሐመድን አስተምሮ ገቢር እንዲያደርጉም የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት መክረዋል። አሁን ያለንበት ወር ነቢዩ የተወለዱበት ወር ነው። አለ ሰላት ወሰላም ነቢዩ ደግሞ ለዓለም الله وما أرسلناك إلا رحمة للعالمين اللي لا الله تنجيل وسلم ما نبينا محمد ما ما على بربات شوم. ومكان سوني مثل كبر መቅጠፍ ቀርቶ እንስሳም እንዳይገደል ተክሎችም ያለ አግባብ እንዳይቆረጡ ለሌሎች እምነት ተከታዮችን ነብዩ አዛኝ ነበሩና እንዲህ አይነት በማንኛውም ሰብአዊ ፍጡር ላይ ከመፍጠር ሁሉም ሙስሊም ነኝ ባይ ሁሉ እንዲቆጠብና የነቢዩን አለይሂ ሰላቱ ወሰላም የአኗኗር ዘይቤ እንዲከተል የሰው ልጅ መተዛዘንን፣ መተሳሰብን እንዲከተል ነው። ሌላው ሁለተኛው መልእክቴ እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በትግራይ ብሔራዊ ክልል ውቅሮ አሕመደን ነጃሽ ሰይድ አሕመደን ነጃሽ የነቢዩን ሰሃቦች በስደት ወደ እሳቸው ሲሸሹ ተቀብሎ ያስተናገዱ ትልቅ በመላው ዓለም ላይ ላለው ሙስሊም ህብረተሰብ ከፍተኛ ውለታ የዋሉ የእሳቸው በሬስ ወደሚገኝበት ዘንድሮ ታሳስ አምስት እዛ መውሊድ ይከበራል። በዛ መውሊድ ላይ የተመቸው ሁሉ እዛ መውሊድ ላይ እንዲገኝ መልእክቴን አስተላልፋለሁ። አድማጮች በዚህ ዘገባ ላይ ምን አስተያየት አላችሁ? በስልክ ቁጥር 00491722666944 ላይ ላኩልን። ወደ ቀጣዩ መጽሔት እንለፍ። አፍሪቃውያን ወጣቶች ስራ ፍለጋ ወደ ተለያዩ ሀገሮች በተለይም አውሮጳ የሚሰደዱበትን ሁኔታ ለመግታት የአፍሪቃ ህብረት ባቀረበው የእርዳታ ጥያቄ መሰረት የጀርመን መንግስት የ65 ሚሊዮን ዩሮ ድጋፍ እንደሚያደርግ አስታወቀ። ጂ ሰባት በመባል የሚታወቁት ሰባቱ በኢንዱስትሪ የበለጸጉት ሀገራት መንግስታትና የመንግስታት ተጣሪዎች ከአራት ወራት በፊት ጀርመን ላይ ስብሰባ በተቀመጡበት ወቅት የጀርመኑ የልማት ትብብር ሚኒስትር ጌርድ ሚለርና የአፍሪካ ህብረት ፕሬዚዳንት ድላሚኒ ዙማ ባደረጉት ስምምነት መሰረት ድጋፉ ተግባራዊ እንደሚሆንም ተገልጿል። አውሮፓና አፍሪቃ በጋራ እውን ለማድረግ ስለያዙት ይህ እቅድ የአዲስ አበባው ዘጋቢያችን ጌታቸው ትድላ ኃይለ ጊዮርጊስ ዝርዝር ዘገባ ልኮልናል። አፍሪካውያን ወጣቶች አብዛኛውን ጊዜ የተሻለ ኑሮ እና ዋስትና ፍለጋ በተለይ ወደ ምዕራቡ ዓለም በጥገኝነትም ሆነ በስደተኝነት እየፈለሱ መሆኑ የአደባባይ ሚስጥር ነው። ይህ ደግሞ ከዕለት ወደ ዕለት ቁጥሩ እያደገ መጥቷል። በአፍሪካ ህብረት በኩል በቀረበው የእርዳታ ጥያቄ መሰረት እቅዱን ለማስፈጸሚያ የሚውል የጀርመን መንግስት የ65 ሚሊዮን ዩሮ ማለት የ1 ቢሊዮን 500 ሚሊዮን ብር ድጋፍ እንደሚያደርግ ገለጸ። ከዚህ መነሻነት በኢትዮጵያ የጀርመን ኤምባሲ የአህጉራዊ ትብብር ቢሮ ኃላፊ ሃኖ ስፒትዘር የሚሉት It is uh, very much the discussion the chairperson of the African Union uh, was having with the Federal Minister for Economic Cooperation of Germany. Africa <laughs> was president German of who was the Prime Minister the كارات تورات قدم بفيت بتكا هيدو قوائي مالتنو يتوى يبت وان نو قدائي وطاتوش ودى اوروبا انا انديوم بتلا يو يافريكا هاقارات سلمي فالسوتي كوني تالاينو ينين تجير لمفتاد يولدتو كفتنا والساين اكالات لتقبري قبالي الو تنسلت ينباسيو غالا في زرزروت Both agreed that it is a common task of Europe and Africa to create perspectives for young people. Pula Africa, bagara yimiserot takwarendhone amno batno. L Africa wyan wtaatuj, wdesra yimisema rubbat lodefitu makfet ba masfala habrat wtaatuj በተለያዩ እና በተግባር እድ ሙያዎች የማሰልጠን ጠንካራ አቋም እንዳለው በመረዳት ጭምር ነው። ከዚሁም ጋራ የተሻለ ጥራት ያለው መሰረታዊ ትምህርትን በወጣቱ አእምሮ እንዲሰረጽ ለማድረግ ነው። ወደ ውጭ ሀገር የሚሰደድ ሂደትን ይገተዋል በሚል ስለታመነበትም ነው እቅዶችን ወደ ተግባር ለመቀየር የሚደረገው የገንዘብ ድጋፍ ከጀርመን መንግስት በኩል የተመደበው በማለት ዲፕሎማቱ ሃኖ ስፒትዘር ያከሉበት። ይህ ገንዘብ የተመደበው ከገንዘብና ትብብር ሚኒስቴር ሳጥን ነው። የተመለከትነው ከልማት አጋራችን ጋር ቅድሚያ ሊሰጥ ይገባዋል የሚለውን ምዕራፍ ነው። ተያይዘውም መገንዘብ ያለብን ወደ አውሮፓ የሚፈልሰውን ከፍተኛ ቁጥር ያለው የስደተኞችን ጉዳይም ነው። ሰዎች በየሀገራቸው ጦርነትና የተወሳሰቡ ችግሮች በመከሰታቸው ነው። በተጓዳኝ እነዚህ የሚመለከታቸው በልማቱ አኳያ ሊሳተፉ የሚችሉበትንም መንገድ ማየት ይገባል። ለስደት የሚደረጉን ብቻ ሳይሆን ለወጣቱ ኅብረተሰብ የሥራ ዕድል ትራንስፎርሜሽን በተባለው ዕቅድ የአፍሪካ ኅብረት የቀረጸው አጀንዳም በመኖሩ ነው። ክሬት ኦፖርቲኒቲስ ጌታቸው ተድላይ ነጊርኪ ስለ ዶይቼ ቬለ ራዲዮ ከአዲስ አበባ። የዓለም የሙቀት መጠን ጭማሪን ከሁለት ዲግሪ ሴልሺየስ በታች ለማቆየት ቅዳሜ ዕለት ፓሪስ ላይ የተፈረመው ስምምነት ትልቅ ስኬት እንደሆነ ተናግሮለታል። 195 ሀገራት ያጸደቁትን ይህንኑ የፓሪሱ ስምምነት የጀርመኗ መራሄተ መንግስት አንጌላ ሜርክል ዓለም አቀፉ ማህበረሰብ የአየር ንብረት ለውጥን ለመክታት ቁርጠኝነቱን ያሳየበት ነበር ብለውታል። የዩናይትድ ስቴትስ ፕሬዚደንት፣ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን፣ እንዲሁም የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ሳይቀሩ ስምምነቱን አወድሰዋል። ጉባኤው እንደ ቻይናና ሌሎች በርካታ ሀገራት በመሠረታዊ ጉዳዮች ላይ ባለመግባባታቸው ለአንድ ቀን መገፋቱ ይታወሳል። አሁን ሀገራቱን መልሶ ስላስማማው ስለዚሁ የጉባኤ ውጤትና ቀጣይ እርምጃ ብራስልስ የሚገኘው ወኪላችን ገበያው ንጉሴን በስልክ ጠይቄዋለሁ። ገበያው፣ በዚሁ የአየር ንብረት ለውጥ ተመልካች ጉባኤ የ195 ሀገር ልኡኮች ከብዙ ልዩነት በኋላ የጋራ ነጥብ ላይ ደርሰዋል። ስምምነቱም ተወድሷል። በእርግጥ ሀገራቱ የተፈራረሙት ነጥቦች ተግባራዊ የሚሆኑ ናቸው ለማለት ያስደፍራል? መቼም እንግዲህ መቶ ዘጠና አምስት ሀገሮች አንቺ እንዳልሹ የተስማሙበት እና ከዚህ ቀደምም በዚህ ስምምነት አንገባ የሚሉ የነበሩ እንደ ቻይና፣ ህንድ የመሳሰሉ ሀገሮች ያሉበት ስብሰባ አሁንም ተግባራዊ አይሆንም ማለት ያስቸግራል። ግን ችግሮች አሉ ነው የሚሉት ተንታኞች። ምንድን ናቸው? ለምሳሌ አንደኛ ሀገሮች የሚለቁት የካርቦን መጠን ወደ ከባቢ አየር ሁሉም ይስማሙ እንጂ ለመቀነስ ምን ያህል በተለይ ያደጉት ሀገሮች እንደሚቀንሱ የተቀመጠ ነገር የለም ነው የሚባለው። ስለዚህ ይህ በሌለበት ሁኔታ አሁንም የሙቀቱ መጠን ላይቀንስ ይችላል የሚል ስጋት አለ። በሁለተኛ ደረጃ ለደሃዎቹ ሀገሮች የዚህን የአየር ለውጥ ችግር ለመቋቋም እና ምናልባትም ሲ- አደጋም ሲደርስ ደግሞ ለመታደግ የተመደበው ገንዘብ ሀገሮቹ ምን ያህል በተፈለገው ሰዓት ይሰጣሉ የሚለው እሱም ቁልጭ ብሎ የተቀመጠ ነገር አይደለም። መልካም ፈቃደኝነት ነው እንጂ በአሃዝ በጊዜ የተቀመጠ ነገር ባለመኖሩ፣ አሁንም በተለይ በስልጣን ላይ ያሉት መንግስታት አሁን የፈረሙት ማለት ነው ስልጣን ለቀው ሌሎች በመጡበት ሰዓት ሌሎቹ ደግሞ ሌላ ቅድሚያ የሚሰጧቸው ነገሮች ሊኖሩ ስለሚችሉ ይህ በሕግ አስገዳጅ አለመሆኑ ትልቁ ችግር ሊሆን እንደሚችል ነው የሚነገረው። እንግዲህ ውጤቱ በሂደት የሚታይ ይሆናል። በዚህ ጉባኤ ላይ በኢንዱስትሪ የበለጸጉ ሀገራት ደሃ ለሚባሉት ሀገራት ለአምስት ዓመታት መቶ ቢሊዮን ዶላር በየዓመቱ ለመስጠት ተስማምተዋል። በዚህ ስምምነት በአጠቃላይ አትራፊና ከሳሪዎች አሉ ማለት ይቻላል። ስምምነቱ ሚዛናዊ ነው ሁሉም ሀገሮች ትንንሾቹም ሀገሮች ቢሆኑ የተደመጡበት ነው ተብሎ ነው የተወደሰው። እንግዲህ በእርግጥ በዚህ ውደሳ ሁሉም ባይስማሙም፣ ፈረንሳይ በዚህ ከፍተኛ ሚና እንደተጫወተች ነው የሚጠቀሰው። ምናልባት በእያንዳንዱ ነጥብ ላይ ብናየው ለምሳሌ የካሳና እርዳታን በሚመለከት በተለይ በዚህ በአየር ነውጥ ምክንያት የሚጎዱት ድሃዎቹ ሀገሮች ናቸው። ችግሩን የሚፈጥሩት ደግሞ ያደጉት ሀገሮች ናቸው። ስለዚህ ለድሀዎቹ ሀገሮች የአየር ንብረት ለውጥን ለመከላከል የገንዘብ እርዳታ ይሰጣቸው በሚለው ስምምነት ላይ መደረሱ አንድ ትልቅ ውጤት ነው። በዚህ እንግዲህ የድሀዎቹ ሀገሮች አትርፈዋል ማለት ይቻላል። በሌላ መልኩ ግን በተፈጠረው ችግር ያደጉት ሀገሮች ተጠያቂዎች ናቸው። በህግም ቢሆን ደግሞ ተገደው ካሳም ቢጤ እንዲከፍሉ ይደረግ የሚል ነገር አለመኖሩ ደግሞ ለታ ላደጉት ሀገሮች እንደ አንድ ስኬት ነው የተቆጠረው። ምክንያቱም በእንዲህ መጠየቅና ተገደው ደግሞ ገንዘብም ካሳም እንዲከፍሉ አይፈልጉም ያደጉት ሀገሮች። ስለዚህ እዚያ ላይ ሚዛን አለ ነው የሚባለው። በሁለተኛ ደረጃ በህግ አስገዳጅ አለመሆኑ ለምሳሌ የአሜሪካ መንግስት በህግ አስገዳጅ ቢሆን ኮንግሬሱ ጭራሽ ውሉን ሪጀክት ሊያደርገው ሊቃወመው ይችል ነበር። ስለዚህ አሜሪካ አስገዳጅ እንዳይሆን ህጉ በዚህ ስምምነቱ በጣም ፍጥር ነበር። በዚህ አለመሆኑ ለአሜሪካ ስኬት ነው። በሌላ መልኩ ደግሞ ቢያንስ በስምምነት ደረጃ ተግባራዊ ለማድረግ ቃል መገባቱ ደግሞ ውሉን እንዲቀጥል ለማድረግ እና በጋራም ተስማምቶ ለመዝለቅ አንድ ውጤት አስገኝቷል ነው የሚባለው። ገበያው በመጨረሻ ይህንኑ ጉባኤ ባስተናገደችው ፈረንሳይ ትናንት ሁለተኛ ዙር የአካባቢያዊ ምርጫ ተካሂዷል። በዚሁ ምርጫ ምናልባት ዳግም ያሸንፋል ተብሎ የተገመተው የቀኝ አክራሪው ፓርቲ ተሸንፏል። ምናልባት የአየር ንብረት ለውጥ ተመልካቹ ጉባኤ ውጤት በምርጫው ላይ ሚና ተጫወተ ይሆን? በቀጥታ ሚና ተጫውቷል ማለት ያስቸግራል። በእርግጥ የፈረንሳይ መንግስት በዚህ ጉባኤ ጥሩ ዝናና ስም ያገኘ ቢሆንም፣ የሆነ ሆኖ ግን ይህ ምርጫው ውጤት አቅጣጫው ተቀየረ የተባለው በአንደኛው ምርጫ ወቅት የአክራሪዎቹ ማሸነፍ ስጋት የፈጠረባቸው የመሀል ቀኞቹና የመሀል ግራዎቹ ጥምረት ፈጥረው የእነዚህን የወይዘሮ ለፔንን ፓርቲ በመቋቋማቸው ነው ከሁሉም በላይ ደግሞ የግራው ፓርቲ ራሳቸውን ከአንድ ዜቶች ከምርጫ ጣሪያ በማውጣት ይልቁንስ ለቀኞች ለመሀል ቀኞቹ ወይም ለመሀል ግራዎቹ በመምረጥ እነዚህን የወይዘሮ ለፔንን አክራሪ ፓርቲዎች እንዲቋቋሙ ጥሪ በማድረጋቸው ጭምር። ከሁሉም በላይ ደግሞ መራጩ ሕዝብ ከአንደኛው ጊዜ ከአንደኛው ዙር ምርጫ የበለጠ በብዛት ወጥቶ ለመሀል ቀኙ ወይም ለመሀል ግራው እንዲመርጥ ጥሪ ተደርጎ በዚህ አይነት የምርጫ የስትራቴጂ አላያንስ የተገኘ ውጤት ነው እንጂ ከጉባኤው ጋር በቀጥታ የተገናኘ ነው ማለት የሚያስቸግር ነው የሚሆነው። ልደት፣ እሺ። ገበያው ንጉሴ ከብራሰልስ ቤልጂየም አመሰግናለሁ። እኔም አመሰግናለሁ ልደት፣ መልካም ጊዜ። ወደ ኢትዮጵያ ስንመለስ የዓለም እርቅና ሰላም ግብረ ሰናይ ድርጅት የተባለው ሀገር በቀል መንግስታዊ ያልሆነ ድርጅት ጠቅላላ ጉባኤን አካሂዷል። እንደ ኢሮፕያን አቆጣጠር ጥር ሁለት ሺ ዓመተ ምህረት የተመሰረተው ይህው ድርጅት ያካሄደው ጉባኤ መሪ ቃል ሰላምና እርቅ ለሀገራችን ሁለንተናዊ ስኬት የሚል ነበረ። ከተለያዩ የሀገሪቱ ማህበረሰቦች የተውጣጡና ወደ ስምንት መቶ የሚሆኑ ግለሰቦች ተገኝተውበታል። በጉባኤው ላይ የተገኘው ወኪላችን ጌታቸው ተድላ ኃይለ ጊዮርጊስ ስብሰባውን ተከታትሎ ቀጣዩን ዘገባ አልኮልናል። ታዋቂ ግለሰቦች፣ አርቲስቶች፣ ባለሀብቶች፣ የመገናኛ ብዙሃን ባለሙያዎች፣ የሙያ ማህበራት እና እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት ዘላቂ ሰላም በሀገሪቱ እንዲሰፍን ከምንጊዜውም አሁን ነው ጠንክሮ መስራት በማለት ቁርጠኛ አቋም በመሰለ መልኩ የዓለም እርቅና ሰላም ግብረሰናይ ድርጅት ጠቅላላ ጉባኤውን አካሄዷል። ድርጅቱን ለማጠናከር ከታዳሚዎቹ ከ600 ሺህ ብር በላይ ለመዋጮ ቃል ተገብቷል። በሀገሪቱ የሰላም ጉዳይ አንድ ፈር በያዘ ላይ ሳንደርስ አንበተንም በማለት ከተያዘለት ፕሮግራም ውጪ ሰዓቱን በማራዘም አባላቱ ተወያይተዋል። በቅድሚያም እስከዚህ ዕለት ድርጅቱ ያከናወናቸውን ከረጅሙ ባጭሩ ሪፖርት አቅራቢው አቶ ጥጋቡ ኃይሌ ካሰሙት ውስጥ ባህላዊ የሆኑ ሴቶቻችን ከዘመናዊዎች ጋር አብሮ ከማስጌድ ጋር በተያያዘ ከአባ ገዳዎች ማህበር ጋር ድርጅታችን ዘጠኝ አባላትን ያካተተ ልዑክ ቢሸፍቱ ድረስ በመሄድ ሰፊ ውይይት ተደርጎ አብሮ ለመስራት ከዘምነት ላይ ተደርሰዋል። ድርጅታችን በፈጠራቸው የሥራ ግንኙነቶች የተነሳ በተለያዩ አካላት የተዘጋጁ መድረኮች ላይ ተወካዮችን በአዲስ አበባም ሆነ ከአዲስ አበባ ውጭ በመላክ የነቃ ተሳትፎ አድርጓል። ድርጅታችን ሃይማኖቶች በሚመለከት ሊያቀራርብ የሚችል አንድ ጠቃሚ ሰነድ አዘጋጅቶ አቅርበዋል ሁሉንም ለመሳብ የሚችል እና ማንኛውን ወገን የማይኮሰኩስ በማህበራዊ ድረገጽ ወይም ሚዲያ ሶሻል ሚዲያ የሚለቀቅ የኢትዮጵያና የኤርትራ ወቅታዊ ጉዳይ በሚመለከት ደብዳቤ በማዘጋጀት ለሚመለከታቸው አካላት እንዲደርስ አድጓል። ማህበሩን ለማሳደግ የፋይናንስ አቅምን ማጎልበት ይገባል በማለት ለጋሽ ዶክተር አረጋ ይርዳው ድጋፍ ካደረጉት ውስጥ አስተዋጽኦ ማድረግ እና ሀገራችን ብታል ኮንትሪቢዩት ማድረግ ራሱ ሳይማር እየከፈለ ላስተማርን ህዝብ እዳ ያለብንና እሱን መክፈል ያስፈልገናል ብዬ አምናለሁ። እዚህም ሀገር የመጣሁበት ምክንያትና ና ላለፈው 15 ዓመት የሚያገለግለው ያን ዳይን ለመክፈል ብቻ ሌላ ምክንያት የለኝ። ከታዳሚዎቹ መካከል የሀገር ሽማግሌ አረጋዊ ልዑል ራስ መንገሻ ስዩም ድርጅቱ በህልውናው ለወደፊቱም መጠናከር ይኖረበታል ይላሉ። ማገልገል አለብህ በሚል የሰላም ሰራዊት እንደሆነ አድርገውኛል። ይሄ ሁላችሁንም የሚመለከት እንጂ እኔን ብቻ አይደለም። የዛሬ ወንድሞቻችን ደግሞ ለዚህ እኛ ህዝብን ወክለን ሰላም ተከታዮች ሲሆን ነጋዴዎች አይደለንም፣ ገንዘብ የምናፈራ አይደለንም። ራሳችን መነቃነቅ አንችልም። ማነቃነቂያው መሳሪያ ግን ህዝብ መሆን ነበረበት። የዛሬ ወንድሞቻችን ገንዘብ ምንድን ነው ሲባል ደሙ ነው። ለሰው ልጅ ሰርቶ ጥሩ እግሩ ያገኘው ነው እንጂ እንዲሁ በምኞት የሚቀዳጀው አይደለም። ከወጣቱ አካል የፊልም ተዋናይ እና የኢትዮጵያ ፊልም ሰሪዎች ማህበር ምክትል ሊቀመንበር አርቲስት ደሳለኝ ኃይሉ ካለው አመለካከት የምትባለው የሚሰማ የምትደመጥ ወገንተኛ፣ አድሏዊ ያልሆንክ ሰው ብለህ የምታስብና ሁሉም ወንድሞች እህቶቼ ናቸው ብለህ የምታስብ አይነት ሰዎች ባሉበት ያን ተመካክሮ ይሄ ከመቶ ሚሊዮን በአፍሪካ ዘ ቢገስ ፖፑሌሽን ነው እና የኢትዮጵያን ብቻ ብትወስድ የምስራቅ አፍሪካን ትተህ ከአስራ አንዱ አፍሪካዊ አንዱ ኢትዮጵያዊ ነው። ያ የሆነበት ሁኔታ እስካለ ድረስ በጣም አስተዋይ ሰዎች፣ በጣም ተሰሚነቱ ያላቸው ሰዎች መመካከር ገቨርንመንትም ይሁን ፓርቲዎች፣ የሚሆኑ የሃይማኖት ተቋማት የሚሆን አሸባሪ ይባል ብሎገር ይባል ምናምን ሰላምን ሊያደፍ ፍርስፍርሱ የሚችሉ ካሉ ወደ ትክክለኛው በዳዩም ተበዳዩም ተጣርቶ ቁጭ ብሎ በሰከነ መንገድ መነጋገር የሚቻልበት ሁኔታ መፈጠር አለበት። ማለት ችግር ሊኖር ይችላል። እነዚህን ሁሉ ልትፈታ የምትችለው ሰላም ዕርቅ፣ ወደዚያ ሲመጣ ነው። ጌታቸው ተድላ ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ። አድማጮች አራት ርዕሰ ጉዳዮች የተተነተኑበት የዜና መጽሄት ጥንቅራችን እዚህ ላይ ያበቃል።